ትኩረት፣ በአፍሪካ የቡሩንዲና የሩዋንዳ ፕሬዝደንቶች የሥልጣን ጊዜያቸውን ለማራዘም ጥረት ጀምረዋል። ይህንኑ ጥረት የዶይቸ ቬለ ባልደረባ ካትሪን ማታይ እንደዘገበችው ጀርመን በተለያየ መልክ ነው የምትመለከተው። ይኸው የጀርመን አመለካከት አደገኛ መዘዝ ሊያስከትል እንደሚችል ተቺዎች ከማስጠንቀቅ ወደኋላ አላሉም። የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር መወሰናቸውን ይፋ ካደረጉ ካለፉት በርካታ ወራት ወዲህ በሀገሪቱ ተቃውሞና የኃይሉ ተግባር ቀጥሏል። ከ15 ዓመታት በፊት የቡሩንዲ የእርስ በርስ ጦርነት ማብቃቱን ባረጋገጠው በአሩሻ ታንዛኒያ በተፈረመው ውልና ከ10 ዓመታት በፊት በጸደቀው የቡሩንዲ ሕገ መንግስት መሰረት ሁለት የአምስት ዓመት የአገልግሎት ዘመኑን የፈጸመ የሀገሪቱ መሪ ለተጨማሪ አመራር በስልጣን ሊቆይ አይችልም። ይሁንና ፕሬዚደንት ንኩሩንዚዛ ለመጀመሪያው የስልጣን ዘመናቸው የተመረጡት በህዝብ ሳይሆን በምክር ቤት መሆኑን በማመልከት የፊታችን ማክሰኞ ሐምሌ 21 2015 ዓ ም በሚካሄደው ፕሬዝደንታዊ ምርጫ መወዳደር እንደሚችሉ ነው የሚከራከሩት። የመንግስቱ ተቃዋሚ ፓርቲዎች ግን እርምጃው የመፈንቅለ መንግስት ያህል እንደሚቆጠር በማመልከት የቡሩንዲ ሕዝብ የፕሬዝደንቱን ውሳኔ ተቃውሞ እንዲነሳ ቅስቀሳቸውን ቀጥለዋል። ዓለም አቀፉ ማህበረሰብ በጠቅላላ የቡሩንዲ ጊዜያዊ ሁኔታን በስጋት እየተከታተለው ይገኛል። ጀርመንም ተቀናቃኞቹ ወገኖች ለተፈጠረው ውዝግብ ሰላማዊ መፍትሄ እንዲያፈላልጉለት ጥሪ አስተላልፋለች። በቡሩንዲ አንጻር ዓለም አቀፉ ማህበረሰብ በጎረቤት ሩዋንዳ ለሚታየው ተመሳሳይ ሁኔታ ያን ያህል ትኩረት አልሰጠም። የሩዋንዳ ፕሬዝዳንት ፖል ካጋሜ ልክ እንደ ቡሩንዲ ዋቻቸው ምንም እንኳን ህገ መንግስቱ ባይፈቅድላቸውም ሁለተኛው የስልጣን ዘመናቸው እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም ሲያበቃ ለሶስተኛ ጊዜ ለመወዳደር ሀሳብ እንዳላቸው ተሰምቷል። ፕሬዝደንቱ ስለዚሁ ጉዳይ በይፋ ባይናገሩም ገዢው አብዮታዊ ግንባር ፓርቲያቸው የካጋሜን የስልጣን ዘመን ለማራዘም አዳዲስ ስልቶችን ተግባራዊ ለማድረግ መንገዱን በማመቻቸት ላይ ይገኛል። ፓርቲው ይህንኑ ጥረት ለማሳካት በዚህ ሳምንት የሀገሪቱን ህገ መንግስት ለማስቀየር ለምክር ቤት ባቀረበው ረቂቅ ህግ ላይ ክርክር ከተካሄደ በኋላ የምክር ቤት እንደራሴዎች ረቂቁን ህግ በሰፊ የድምፅ ብልጫ አጽድቀውታል። በጸደቀው ህግ መሠረት የሩዋንዳ ህዝብ በፕሬዝደንቱ የስልጣን ዘመን ላይ ያረፈው ገደብ ይነሳ አይነሳ በሚለው ጥያቄ ላይ ረፈረንደም ያካሂዳል። ዕለቱ ገና ያልተወሰነው የረፈረንደሙ ውጤት አዎንታዊ ምላሽ ካገኘ ፕሬዝደንት ፖል ካጋሜ እድሜ ልክ ይገዛሉ ማለት ነው። የሩዋንዳ መንግስት ተቃዋሚ ወገኖች ገዢው አብዮታዊ ግንባር ፓርቲ እያራመደውን እቅድ በመቃወም ለህገ መንግስታዊው ፍርድ ቤት ክስ አቅርበዋል። የዚህ ክስ ብይን በዚህ ወር ይሰጣል ተብሎ ይጠበቃል። እንደ አውሮፓውያን ዘመን አቆጣጠር በ1994 ዓ ም 800 ሺህ የቱትሲ ጎሳና ለዘብተኛ የሁቱ ጎሳ አባላት የተገደሉበትን የጎሳ ጭፍጨፋ የያኔው አማጺ ቡድን ያሁኑ ገዢው አብዮታዊ ግንባር ፓርቲ ካበቃ ወዲህ ፕሬዚደንት ፖል ካጋሜ ሩዋንዳን በቀጥታና በተዘዋዋሪ በመግዛት ላይ ይገኛሉ። የሩዋንዳ መንግስት በሀገሩ በሰፈነው መረጋጋት በሀገሪቱ በተመዘገበው የኢኮኖሚ እድገትና ባነቃቃው ማህበራዊ ተሃድሶ የተነሳ ሀገሩን በአፍሪቃ እንደ አርአያ የምትታይ አድርጎ ነው የሚመለከታት። የጀርመን መንግስትም ይህንኑ አስተያየት ይጋራል። የቡሩንዲና የሩዋንዳ ፕሬዝደንቶች ፒየር ንኩሩንዚዛና ፖል ካጋሜ የሀገሮቻቸውን ህገ መንግስት የስልጣን ዘመናቸውን ለማራዘም ለያዙት እቅዳቸው እንቅፋት እንደደቀነባቸው ይሰማቸዋል። በቡሩንዲ የሚገኙት የጀርመን አምባሳደር ፔተር ፋንሆልስ የቡሩንዲን ፕሬዝደንት ለሶስተኛ ጊዜ የመወዳደርን እቅድ በግልጽ ቢነቅፉም በሩዋንዳ ሊካሄድ የታሰበውን ሬፈረንደም በግልጽ ደግፈዋል። ፋን ሆልስ ለሩዋንዳ መንግስት ቅርበት አለው ለሚባለው ዕለታዊው ኒው ታይምስ ለተባለው የሀገሪቱ ጋዜጣ በሰጡት ቃለ ምልልስ ላይ በሩዋንዳ የህገ መንግስቱን ለውጥና ምርጫውን በተመለከተ ግልጽና ትክክለኛ ሂደት እንደሚገኝ እርግጠኛ መሆናቸውን አስረድተዋል። አስፈላጊውን ውሳኔ የመውሰዱ ኃላፊነትም በሩዋንዳ ሕዝብ እጅ ላይ መሆኑን ያመለከቱት ጀርመናዊው የቡሩንዲ አምባሳደር ፋርንሆልስ በዚያው ቃለ ምልልስ ላይ ቡሩንዲ ወደፊት ትራመድ ዘንድ የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ የመወዳደር እቅዳቸውን እንዲሰርዙ እስከ መምከር ርቀው መሄዳቸው ተመልክቷል። የጀርመን አምባሳደሮች ለወትሮው ቃለምልልስ የማይሰጡበትና ከሰጡም ጥንቃቄ የተሞላበት ዲፕሎማሲያዊ አነጋገርን እንደሚመርጡ ሲታሰብ ቀደም ሲል የተሰማው የአምባሳደር ፋርንሆልስ አስተያየት አስገራሚ ሆኖ እንዳገኙት በቤልጅየም የአንትወርፕ ዩኒቨርሲቲ የልማት ፖለቲካ መምህር ፕሮፌሰር ስቴፍ ፋንደንግኒስት ገልጸዋል። ፋንደንግኒስት ጀርመናዊው አምባሳደር ለዚሁ አነጋገራቸው ማብራሪያ እንዲሰጧቸው ከጥቂት ጊዜ በፊት በላኩላቸው በአንድ ግልጽ ደብዳቤ ቀጣዮቹን ጥያቄዎች ማስፈራቸውን ለዶይቸ ቬለ ገልጸዋል። ቃለ ምልልሱ ጥሩና መጥፎ መሪዎች እንዳሉ የሚጠቁም ይመስላል። ጥያቄው ግን ምንድን ነው፣ ሩዋንዳን ጥሩ፣ ቡሩንዲን መጥፎ ያደረገው የሚለው ነው። ዴሞክራሲያዊ እሴቶችንና የሰብአዊ መብቶችን በማክበሩ ረገድ ሩዋንዳ የተሻለ አሰራር እየተከተለች ነው? በሀገሪቱስ የተሻለ የፕሬስ ነጻነትና ንቁ ሲቪል ማህበረሰብ አለ? የተቃውሞ ፓርቲዎችስ ተጨማሪ የመናገር ነጻነት አላቸው? አይመስለኝም። ፋንደንግኒስት የጀርመን አምባሳደር ምላሽ እስካሁን እንዳልደረሳቸው አስታውቀዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ስለ ሩዋንዳ ከጥቂት ጊዜ በፊት ባወጣው የመጨረሻው ዘገባው እንዳመለከተው ሩዋንዳ ውስጥ አስተያየት የመግለጽና የፕሬስ ነፃነት ግዙፍ ገደብ አርፎባቸዋል። የመንግስቱ ተቃዋሚዎችም ብርቱ ክትትል ይደረግባቸዋል። አምነስቲ በዘገባው ይፈጸማል ያለው ክትትል እንደደረሰበት የሩዋንዳ ዜጋ የሆነው ጋዜጠኛ ፍሬድ ሙቮኒዬ አረጋግጧል። ጋዜጠኛው ባለፈው ግንቦት ወር ሀገሩን ለቆ ወደ ኔዘርላንድስ መሸሽ መገደዱን ነው የሚገልጸው። አሁን በስደት ላይ ይገኛለው። እርግጥ ሩዋንዳ ውስጥ ጦርነት የለም፣ ውዝግብም የለም። እያመ ቢሆን ግን የዜግነት መብት የለኝም ሩዋንዳ ጥሩ የኢኮኖሚ እድገት ማሳየቷንና ለዚህም ከያቅጣጫው ብዙ አድናቆት ማትረፏ ይነገራል ይህ የማይካድ ሀቅ መሆኑን ጋዜጠኛው ፍሬድ ሙቮኒም ቢያመለክት ይህ ሩዋንዳ ያሳየችው አዎንታዊ እመርታ ዲሞክራሲያዊ እሴቶች በሀገሪቱ ከሚስፋፉበት ሂደት ጎን ለጎን እንዲከናወን መፈለጉን ነው ለዶይቸ ቬለ የገለጸው። ምኞቴ ዓለም አቀፉ ማህበረሰብ ፕሬዚደንት ፖል ካጋሜ ለሶስተኛ የስልጣን ዘመን እንዳይወዳደሩ ግፊት እንዲያሳርፍባቸው ነው። ምክንያቱም ይህ ሰላማዊ የስልጣን ሽግግር አይታ ለማታውቀው ለሀገራችን ጥሩ መልእክት ያስተላልፋል። ካትሪን ማታይ እንዳጠያየቀችው የጀርመን መንግስት ቡሩንዲን እና ሩዋንዳን በአንድ አይን የማያይበት ምክንያት ምንድን ነው? የአንድ ሀገር ተጓዳኞች የሆኑ የውጭ አጋሮችስ የዚያችን ሀገር መሪዎች ተግባር እንዲነቅፉ በተባለችው ሀገር ውስጥ አለመረጋጋት መፈጠር አለበት ወይ? በቡሩንዲ የጀርመን አምባሳደር ፋርንሆልስ በቃለ ምልልሱ የራሳቸውን አስተያየት ነው የሰነዘሩት፣ ወይስ የሀገራቸውን መንግስት ወክለው? የአምባሳደሩን አስተያየት ጉዳዩ የሚመለከተው በርሊን የሚገኘው የውጭ ጉዳይ ሚኒስቴር እንዴት እንደተመለከተው መልስ ለማግኘት ዶይተ ቬለ በተደጋጋሚ ያደረገው ሙከራ አልተሳካም። በቤልጂየም የአንትወርፕ ዩኒቨርሲቲ ፕሮፌሰር ፋንደግኒስት የአምባሳደሩ አይነት አስተያየት ለልማት ትብብር ተአማኒነት አደገኛ መሆኑን ነው ያስጠነቀቁት። ፋንደግኒስት እንደሚሉት በየሀገሮቹ ዴሞክራሲያዊ ስርዓት ለመትከል የሚታገለው ሲቪሉ ህዝብ በአለም አቀፉ ማህበረሰብ ላይ እምነት እንዳያድርበት ነው የሚያደርገው። የሩዋንዳ ተወላጅ የሆነው በኔዘርላንድስ የሚኖረው ጋዜጠኛ ፍሬድ ሙቮኒየም በሀገሩ ህገ መንግስቱን ለመቀየር የተያዘው እቅድ የሀገሩን የወደፊት እድል ጎጂ መሆኑን ገልጿል። የጋዜጦች አምድ። በካይሮ ከጥቂት ቀናት በፊት ከተጣለው የአሸባሪዎች ጥቃት በኋላ የግብጽ መንግስት ስለወሰደው እርምጃው የጀርመናውያኑ የግራ ለዘብተኛ ዕለታዊ ጋዜጣ ፍራንክፉርተር ሩንድሻው ተከታዩን ሀተታ በአምዱ አስፍሯል። የግብጽ ሕዝብ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ከጣለው ጥቃት በኋላ ፕሬዚደንት አልሲሲና መንግስታቸው እንዲህ ግራ ተጋብቶ አይቶ እንደማያውቅ ጋዜጣው አመልክቷል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በመዲናይቱ ካይሮ ማዕከል በሚገኘው በኢጣሊያ ቆንስላ በመኪና ላይ በተጠመደ ቦምብ በጣለው ጥቃቱ ቡድኑ ግብጹን የትኛውን ቦታ ሊያጠቃ እንደሚችል አሳይቷል። እንደ ጋዜጣው አስተያየት ፈላጭ ቆራጩ የሀገሪቱ መንግስት ግን ከጥቃቱ በኋላ መሪ እንደሌለው በሚገባ ያልተጤነ እርምጃ ብቻ ነው የወሰደው። ባለፈው ሳምንት በሲና በረሃ በሚገኘው ግዛት ጥቃት ከተጣለ በኋላ ፕሬዝደንቱ በሲቪሉ ሱፍ የቀየሩትን ወታደራዊ መለዮ እንደገና ለብሰው ታይተዋል። የሀገሪቱ ጠቅላይ አቃቤ ሕግ ከተገደሉ በኋላ መንግስት ያወጀው ጸረ ሽብር ሕግም የማይመቹትን ሁሉ በሽብርተኝነት ጠርጥሮ ለማሰር አስችሎታል። በዚህም የተነሳ የግብፅ ህዝብ መሪዎቹ ሀገሪቱን ልትወጣ ወደማትችልበት ደም አፋሳሽ ሁኔታ እያመሯት ነው በሚል እንዲሰጋ ማድረጉን የጀርመናውያኑ የግራ ለዘብተኛ ዕለታዊ ጋዜጣ ፍራንክፉርተር ሩንሻው በማመልከት አስተያየቱን ደምድሟል። በኔዘርላንድስ የሚታተመው ዕለታዊው ጋዜጣ ደ ፎልክስ ክራንት ሰሞኑን በአዲስ አበባ ለተካሄደው ሦስተኛው የተባበሩት መንግስታት ድርጅት የልማት ገንዘብ ማፈላለጊያ ጉባኤ ትኩረቱን ሰጥቷል። ከ15 ዓመታት በፊት የተነደፉት ስምንት የልማት ግቦች አሁን 17 ዓላማዎችን በያዙ ዘላቂ የልማት ግቦች መስፋፋታቸው ከመንግስታት ጎን ተቋማትም ልማቱን በማራመድ ተግባር እንዲሳተፉ እያደረገ ጥሩ እርምጃ መሆኑን ደ ፎልክስ ክራንት አስታውቋል። ምክንያቱም የበለፀጉ ሀገራት በየዓመቱ ለልማቱ እርዳታ የሚያዘጋጁት 135 ቢሊዮን ዩሮ በቂ ባለመሆኑ የተቋማት ተሳትፎ ወሳኝ ነው። በተባበሩት መንግስታት ድርጅት ግምት መሰረት የዓለም ህዝብ በጠቅላላ ንጹህ የመጠጥ ውሃ፣ መጸዳጃ፣ ኮሬንቲና መንገድን የመሳሰሉትን መሰረተ ልማት ያገኝ ዘንድ በየአመቱ ከ1500 ዩሮ የበለጠ ገንዘብ ያስፈልጋል። አሁን የተቀመጡት አዲሶቹ ዘላቂ የልማት ግቦችን ገሃድ በማድረጉ ረገድ ተቋማት ቁልፍ ሚና ሊጫወቱ ይችላሉ። ኢኮኖሚያዊ እድገት ልማትና የስራ ቦታን ይፈጥራል። ይሁንና ይላል ደ ፎልክስክራንት፣ እድገት የተፈጥሮ አካባቢን ከመጉዳቱ ሌላ የመሬት ቅርምትንና የሰብአዊ መብትን ረገጣ ይዞ ነው የሚመጣው። ከዚህ ሌላም በልማቱ ተግባር የተሰማሩ ተቋማት ቀረጥ የማይከፍሉበት ሁኔታ በሰፊው ታይቷል። ይሁንና ተቋማት በዚሁ ረገድ ኃላፊነታቸውን እንዲወጡና የቀረጥ ስርዓት ማውጣት በሚቻልበት ጉዳይ ላይ እንደተፈለገው ተጨባጭ ውጤት ሳያስገኝ ነው የቀረው በሚለው የኔዘርላንድ ስለታዊ ጋዜጣ ደ ፎልክስ ክራንት ትችት። የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ስለ ትኩረት በአፍሪቃ ያላችሁን አስተያየት በተለመዱት አድራሻዎቻችን ላኩልን። እስከሚቀጥለው በደህና ቆዩን።